Voice of America. የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19፣ በ22 ና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። In ta sh en እንኳን ለ2009 ዓ.ም አዲስ ዓመት አደረሳችሁ። እንኳን ከዘመን ዘመን አሸጋግራችሁ እንቁጣጣሽ መሆኑን እንቁጣጣሽ፣ እንዴት እና እንደምን እየተከበረ ነው፣ ገበያ ውስጥ እንዴት ሰነበተ? በዛሬው ዝግጅታችን እንዴት ነው ዘንድሮ ስንት ገባ ዶሮ እንባባላለን። የማየው በጣም ከባድ ከባድ ችግር በኢትዮጵያ ላይ እያንዣበበ ነው። ምናልባት በታሪካችን አይተነው የማናውቀው አይነት እርስ በርስ መፋጀት ሊመጣ የሚችልበት ሁኔታ የዚህ ሀያ አምስት አመታት የጎሳ አገዛዝ ውጤት ፍሬ ለማፍራት እየደረሰ ነው እና ግን እንደተሻልን ከሆን እውነተኞች ሰዎች ከሆን ማሰብ የምንችል ከሆን ልናግደው እንችላለን። ባለፈው ፕሮግራማችን ጀምረነዋል። የአገር ጉዳይ ነው። አዎ፣ በዲያቆን ዳንኤል ክብረት አስተያየት ጀመር ነው። ዛሬ ደግሞ ፕሮፌሰር መስፍን ወልደ ማርያምን ይዘናል። ንጉሴ አክሊሉ የተረሳ እንዳይመስላቸው አድማጮች፣ ቡራኬውን ይዞ ከዜናው በኋላ ይመጣል። እስከዚያው እኔ ያሉላ ከበደና እኔም አዲሱ አበበ ከፕሮዲሰራችን ንጉሱ ታምሬ ጋር ሁነን የዛሬን የመስከረም 1 ቀን 2009 ዓ ም ዝግጅት ስናስተናብር እናመሻለን። መልካም ምሽት እየተመኘን ከዜናው በኋላ ተመልሰን እንመጣለን።